ምን ማለት ነው ይሄ? ከዚህ በፊትም እንዲህ አይነት ጥያቄዎች ይሰሙ ነበርና ጥያቄውን አሁን ያቀረቡት የምክር ቤት እንደራሴዎችና የመብት ተሟጋች ድርጅቶች እነማን ናቸው? ምን ማለትስ ነው? በትላንትና ዕለት ነው ወደ አምስት የሰብአዊ መብት ተሟጋች ድርጅቶች ለብሪታንያው የውጭ ጉዳይ ሚኒስተር፣ ለቦሪስ ጆንሰን የተማጽኖ ደብዳቤ አስገብተዋል። እንደዚሁም ደግሞ ወደ ሰላሳ የሚሆኑ የምክር ቤት አባላት አቶ አንዳርጋቸው ጽጌ ተፈተው ወደ ብሪታንያ በመምጣት ከቤተሰቦቻቸው ጋር እንዲከላከሉ ደብዳቤ ያስገብተዋል፣ ውጭ ጉዳይ ሚኒስትሩ ለቦሪስ ጆንሰን። በነገራችን ላይ የዚህ አይነት ማለትም የምክር ቤት እንደራሴዎቹ የሰብአዊ መብት ተሟጋጅ ድርጅቶች የተማጽኖ ደብዳቤ ሲያስገቡ ይሄ የመጀመሪያ ጊዜ አይደለም። የዛሬ ስምንት ወርም ወደ አምሳ ሶስት ምክር ቤት አባላት እንዲሁ ተመሳሳይ ደብዳቤ ያስገብተው ነበር፣ ግን ውጤቱ ዝም ብሎ ጆሮ ዳባ ልበስ ሆኖ ነው የቀረቡም። የብሪታንያው አሁን በስልጣን ላይ ያሉት ውጭ ጉዳይ ሚኒስትር ከዚህ ቀደም ባለፈው ዓመት ኢትዮጵያ ሄደው ነበረ። እዛ ሄደው ከኢትዮጵያ ባለስልጣናት ጋር ተነጋግረዋል። ስለ አንዳርጋቸው ጽጌ በዛ ጉብኝታቸው ማንሳት አለማንሳታቸው አይታወቅም። ነገር ግን ከኃይሌ ገብረ ስላሴ ጋር እዛ አዲስ አበባ አውራ ጎዳና ላይ ትንሽ ዱብ ዱብ ሲሉ ነበር የታዩትና። ምን ያህል እምነት አለ በኢትዮጵያ መንግስት ላይ እኚህ ባለስልጣን ቦሪስ ጆንሰን ግፊት ያደርጋሉ የሚል? እውነቱን ለመናገር ግፊት ያደርጋሉ የሚል እምነት በብዙ የፖለቲካ ተንታኞች ዘንድ በሰብአዊ መብት ተሟጋጅ ድርጅቶችም ዘንድ ያለ አይመስለኝም። እሳቸውም ያኔ ወደ ኢትዮጵያ ጉብኝት በሄዱበት ወቅት የብሪታንያ የኤምባሲ አባላት አቶ አንዳርጋቸው ጽጌን ሄደው አልፎ አልፎ እንዲጎበኙ ድርድር ከማድረጋቸው በስተቀር ተፈተው ወደ ብሪታንያ እንዲመጡ ያደረጉት ጥረት አልነበረም። ይሄ በጠቅላላው የብሪታንያ መንግስት እስካሁን ድረስ ከተለያዩ ድርጅቶችም ይሆን ከማንኛውም አቅጣጫ ሲጠየቁ ዋናው የሚመልሱት መልስ አቶ አንዳርጋቸው ጽጌ ላይ የተፈረደባቸው የሞት ፍርድ ተግባራዊ እንዳይሆን የተቻለን ያህል ጥረት እናደርጋለን ነው እንጂ ተፈተው ወደ ብሪታንያ እንዲመጡ ጥረት እያደረግ ነው የሚል ቃል በስህተትም ተናግረው አያውቁም። ምክንያቱ ምንድን ነው? ከኢትዮጵያ መንግስት ምን ያህል ከፍ ያለ ጥቅም ቢያገኝ ነው የብሪታንያ መንግስት የአንዳርጋቸው ጽጌን የፖለቲከኛ አንዳርጋቸው ጽጌን ጉዳይ ቸል ያለው? እንግዲህ ብዙ ጊዜ የምንሰማው ምንድን ነው የአሜሪካም ትሁን ብሪታንያ ከኢትዮጵያ ጋር ሽብርተኝነትን ለመዋጋት በሚደረገው ትግል ወይም ህብረት ግንባር ቀደምት ሀገር ነች። ስለዚህ ያችን ሀገር መሪዎቹን ላለማስቀየም የሚደረግ ነው ተብሎ ነው የሚገመተው። ሌላው አቶ አንዳርጋቸው ጽጌ እዚ የፖለቲካ ገምጋሚዎችም የሂውመን የሰብአዊ መብት ተሟጋጅ ድርጅቶችም ብዙ ኢትዮጵያውያን የሚሉት ምንድን ነው? አቶ አንዳርጋቸው ጽጌ ነጭ ቢሆን ኑሮ የብሪታንያ መንግስት የማያወላውል አቋም በመውሰድ አቶ አንዳርጋቸው ጽጌን እስካሁን ድረስ ታስፈታ ነበር። ግን አቶ አንዳርጋቸው ጽጌ ጥቁር በመሆናቸው ለችግሩ ብዙም ጥረት አላደረጉም ነው የሚባለው። ስለዚህ ሀሜታው እንደቀጠለ ነው እንዳለ ነው። ብሪታንያ በዚህ ብቻ ሳይሆን የሰብአዊ መብት የሚረግጡ የፖሊስ ኃይላትን ለማሰልጠኛ የሚውል ገንዘብ ለኢትዮጵያ መንግስት ትሰጣለች የሚል ከፍተኛ ወቀሳ ከሰብአዊ መብት ድርጅቶች ሲሰነዘርባት ነበረ የተወሰነ ጊዜ ያንን እርዳታ አቁም ያለሁም ብላ ነበረ። ስለዚህስ ጉዳይ የሚታወቅ ነገር አለ? ምንድን የሆነው ይሄ ሪፕሪቭ የተሰኘው የሰብአዊ መብት ተሟጋች ድርጅት በዚህ በብሪታንያ የመረጃ ነጻነትን ሕግ በመጠቀም ያገንዘብ ወዴት እንደ ዞረ ጥናት ባዩት መሰረት አብዛኛውን ያገንዘብ ለኢትዮጵያ የፖሊስ፣ የወታደር፣ የፍርድ እና የዲፕሎማቶች እዚህ በብሪታንያ የማስተርስ ዲግሪያቸውን እንዲያጠኑ ወደዚያ ነው ገንዘቡ ዞሮ። ያገኙት ብዙዎቹ እዚህ መጡ አይደለም፣ የሚማሩት ከቤታቸው ሆነው ነው የሚማሩት። ብዙ ትችትም አለ በየዲግሪው አሰጣጥ ሁኔታ። እነዚህ ሰዎች ቋንቋውንስ ምን ያህል ቢችሉት ነው? እንዴት አድርገው ነው የሰጡት የሚባል ነገር አለ። እና በዚህ ላይ ያ ገንዘብ እንግዲህ እንዳልከው ቆመ ቢባልም፣ በተዘዋዋሪ ግን ለሌላ ጥቅም እንዲውል ያደረጉት ወደ አንድ ቢሊየን የሚሆን ገንዘብም፣ አንድ ቢሊየን ፓውንድ ስትርሊንግ ነው። በአዎ አይ፣ የኢትዮጵያ ብርማ ከሆነች አንድ ቢሊየን ብላ ትንሽ ገንዘብ ነች። እሺ እሱ ለወቀው ብዬ ነው። በጣም አመሰግናለሁ ድልነሳ ጌታነህ፣ እንደተለመደው ለሰጠህን አስተያየት።